ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። መኢአድና ሰማያዊ ፓርቲ የሰኔ ሰባት ሰማዕታት መታሰቢያ ያሉትን አመታዊ ዝግጅት አካሂደዋል። መያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርተው ያውቅም። እስካሁን የነጻነት ጉዞው ሰማዕታት ናቸውና ነጻነቱ እስኪገኝ ድረስ፣ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡ ለአባሎችም ለአመራሮችም እየገለጽን በየአመቱ እንቀጥላለን። ውይይት ይዘናል። በሌላ ዝግጅት በኢትዮጵያ የ የኢንተርኔት በየወቅቱ መከፈትና መዘጋት ያለውን አንድምታ እንዳስሳለን። ይህ የሚያሳየው እንግዲህ ያው መንግስት፣ አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። አውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። በጎ ነገር ነው የሚሰራ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱን ቤት ስራ መስራት አለበት። መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ዘላለም ክብረት፣ ዳንኤል ብርሃኔ፣ ስዩም ተሾመ ናቸው አነጋግረናቸዋል። እነማን በዝግጅቱ ናቸው በዝግጅት ውስጥ ታገኟቸዋላችሁ። የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተንን ጤና ይስጥልን። እንደምናመሻችሁ ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። አዲስ አበባ ውስጥ በረጲ አካባቢ በተለምዶ ቆሼ እየተባለ በሚጠራው ስፍራ ባለፈው መጋቢት በደረሰው የቆሻሻና የአፈር መናድ ምክንያት የሞተው ሰው ቁጥር 115 መሆኑን የከተማው አስተዳደር ዛሬ አስታወቀ። አስተዳደሩ የተጣራ ባለው መረጃ መሰረት፣ 592 የአካባቢው ነዋሪዎች ለተለያዩ ጉዳቶች ተጋልጠዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። መጋቢት 2 2009 ዓ ም በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚታወቀው ስፍራ እስከዛሬም ተለይቶ ባልታወቀ ምክንያት በተደረመሰ የቆሻሻ ክምር በደረሰ አደጋ የሞቱ ሰዎች ቁጥር እንዳወዛገበ ነው። በወቅቱ በአደጋው የሞቱትን ሰዎች ብዛት አንዳንዶቹ እስከ 125 ያደረሱት ነበሩ። የኢትዮጵያ መንግስት ባለኝ መረጃ መሠረት አንድ መቶ አስራ ሶስት ሟቾችን ለይቻለሁ፣ ፍለጋው ግን ይቀጥላል ብሎ ነበረ። ዛሬ የአዲስ አበባ አስተዳደር በሰጠው ጋዜጣዊ መግለጫ ደግሞ አጣርቻለሁ ባለው መሰረት የሟቾቹ ቁጥር ከፍ ብሏል። የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው በአደጋው 115 ሰዎች ሕይወታቸው አልፏል ባረጋገጥ ነው መረጃ ስለዚህ 16 የጋ ይዞታ ባለቤቶች 13 የጋ ይዞታ ባለቤት ልጆች ሆነ ትዳር የመሰረቱ 54 ጋይ ተከራይ የነበሩ ሰዎች ለ102 በገወጥ መንገድ የላስቲክና ጭቃ ቤት ሰርቶ የነበሩ በአጠቃላይ 185 አባወራዎች 407 ቤተሰብ አላቸው። በድምሩ ወደ 592 ሰዎች የአደጋው ተጋላጭ እንደነበሩ መረጃዎቹ ያሳያሉ ማለት ነው። የችግር ጊዜ ደራሽ መሆኑን ላስመሰከረው እና ላረጋገጠው የኢትዮጵያ ሕዝብ መረጃ ለመስጠትና ሪፖርት ለማቅረብ እንዲያስችል የተዘጋጀ መግለጫ ነው የተባለው ይህ አስተዳደሩ ያዘጋጀው ዘገባ ባለፉት ሶስት ወራት ብቻ ለተጎጂዎች ከተለያዩ አካላት ገንዘብና የተለያዩ ቁሳቁስ እየተሰባሰበ ነው። እስከ ትናንትናው ዕለት ድረስ አስተዳደሩ በከፈተው የድጋፍ ማሰባሰቢያ የባንክ ሂሳብ ማከማቻ ሙዳይ 94 ሚሊዮን 8 136 ብር ከ84 ሳንቲም መሰብሰቡ ታውቋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ተጨማሪ ዝርዝር በነገው ምሽት ይዞ ይመለሳል። መለስካቸው የሶማሊያና የዩናይትድ ስቴትስ ጦሮች ማዕከላዊ ሶማሊያ ጁባ ክልል ውስጥ የሚገኝ አንድ ወታደራዊ የልምምድ ሰፈር ዛሬ ማለዳ ላይ አወደሙ። የሀገሪቱ ልዩ ኃይሎች በዓለም አቀፍ አጋሮች ድጋፍ የዛሬ ማለዳውን ጥቃት እንዲከፍቱ ማዘዛቸውን ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ዛሬ አስታውቀዋል። ሳኮ ከምትባለው ከተማ አቅራቢያ ይገኝ የነበረው የአልሻባብ ቁልፍ የእዝና የአቅርቦቶች ማዕከል መደምሰስ ቡድኑ ሶማሊያ ውስጥ አዳዲስ ጥቃቶችን እንዳይከፍት ያደርገዋል ብለዋል ፕሬዚደንት ፋርማጆ። ጥቃቱ በጥቃቱ ላይ መሳተፉን የአሜሪካ ጦር ማረጋግጦ እርምጃው የተወሰደው አልሻባብ በቅርቡ በሶማሊያና በአፍሪካ ሕብረት ኃይሎች ላይ የፈጸመው ጥቃቶችን ጨምሮ የጣላቸው አደጋዎች አጸፋ መሆኑን ገልጸዋል። በአየር ድብደባው ስምንት የአልሻባብ ታጣቂዎች መገደላቸውን የጦሩ መግለጫ አመልክቷል። ፈረንሳይ ውስጥ ዛሬ በተካሄደው የፓርላማ ምርጫ የአዲሱ ፕሬዚደንት ኢማኑኤል ማክሮን አዲስ ፓርቲ አብላጫ መቀመጫ ሳይዝ እንደማይቀር ተገምቷል። መሐልተኛ ነው የሚባለው የማክሮን ሪፑብሊክ እን ተራማጅ ሪፐብሊክ ፓርቲ በድጋሚው የምርጫ ዙር ፍጹም አብላጫውን እንዲቆጣጠር እድል ይሰጠዋል በተባለው የዛሬው ምርጫ ወደ ሰላሳ ከመቶ ድምፅ ሊያሸንፍ እንደሚችል ከምርጫው በፊት የተካሄዱ የአዝማሚያ ቅኝቶች ጠቁመዋል። የማክሮን ፓርቲ የተመሠረተው ባለፈው ዓመት ሚያዝያ ውስጥ የዛሬ ወር አካባቢ ላሸነፉበት ፕሬዝደንታዊ ፉክክር እንደሚሰለፉ ከማሳወቃቸው ጥቂት ቀደም ብሎ ነበር። የተራማጅ ሪፐብሊክ ፓርቲ በዚህ ምርጫ ፓርላማውን መቆጣጠር ሚስዮ ማክሮን በዘመቻቸው ወቅት አከናውናቸዋል ሰብስበዋለሁ ሲሉ ቃል የገቡባቸውን ጉዳዮች እንዲያሳኩ ይረዳቸዋል እየተባለ ነው። ወግ አጥባቂዋ የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መንግስት ለመመስረት ከሰሜን አየርላንዱ የዴሞክራሲያዊ አንድነት ፓርቲ ዲዩፒ ድጋፍ ማግኘት እንደሚያስፈልጋቸው ተገልጿል። ድርድሮቹ እስካሁን በአዎንታዊ ሁኔታ እየተካሄዱ መሆናቸውን ዲዩፒ አሳውቋል። የእስላማዊ መንግስት ቡድኑ መሪ አቡባክር አልባግዳዲ ትናንት ስለመገደሉ ማረጋገጫም ሆነ ማስተባበያ መስጠት የሚያስችል መረጃ እንደሌላቸው የዩናይትድ ስቴትስ ወታደራዊ ባለስልጣናት ለቪኦኤ አስታውቀዋል። ለዜና የተያዘው ሰዓት አበቃ። ቴክኒሻኑ ኮርኔሊየስ ቴነር በስቱዲዮ አብሮኝ ይገኛል። ለዜናው አብራችሁን ቆዩ። እስከ ምሽቱ አራት ሰዓት ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ አራት 2009 ዓ.ም ምሽት ፕሮግራም ነው። ማህበራዊ ሕይወታቸው የሚከብቧቸው ግጥሞችም አሉ። ለምሳሌ ነበረች አንድ ውሻ የምትና ያንሳ ና ውሻይቱ ሲደክማት በሰው ትከሻ ላይ ታዝላ ነው የምትሄደው። በሽቱ ሳሙና ነው እግሯ የሚታጠመው። ወጥ ቤት እንኳ ብትገባ ታያትቢ ብሎ እንዳባረራት የለም። ትፈራለች ከበስተጀርባዋ የማን ስለሆነች ይታወቃል እና ከሰው በላይ በቅምትል የምታር ብድሎት የምትኖር ውሻ ስለሆነች በአጋጣሚ

ዝርዝር ዘገባ ይዘናል። እንዲሁም በዋሽንግተን ዲሲ የሙሉ ፎረም አመታዊ ስብሰባ የወታደሩ መንግስት የማይደግፉ ሀይሎች ነበሩ። የነሱ መንግስቱ ጋር የማመጽ በሌሎች የብሔር ሀይሎች ተወሰደ። እንደገና በሁለት ሺህ አምስት ትልቅ ህዝባዊ እንቅስቃሴ ነበረ ያከሸፈ አምና፣ በአማርኛ ተናጋሪው የሚኖርበት አካባቢ፣ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር፣ ከባድ እንቅስቃሴ ነበረ። እንደገና ያም ከሸፈ ይመስላል እና እንደዚህ የሚሆንበት ምክንያት ምንድን ነው? ዶክተር ፍጹም አቻሜለህ ከአዘጋጆቹ አንዱ ዝግጅታለን። ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ ውስጥ በ1997 ዓ ም የተካሄደውን አጠቃላይ ምርጫ ተከትሎ በተነሳው ቀውስ ውስጥ የብዙ ሰው ህይወት እንደጠፋ ይታወሳል። ያንን አጋጣሚ በማስታወስ ና በወቅቱ በመንግስት ታጣቂዎች የተገደሉ ዜጎችን ለመዘከር መላ ኢትዮጵያ አንድነት ድርጅት ና ሰማያዊ ፓርቲ ሰሞኑን በመኢአድ ጽህፈት ቤት ውስጥ የተከናወነ ስነ ስርዓት አዘጋጅተው ነበር። ሰለሞን አባተ የተለያዩ አካላትን አነጋግሮ ተከታዩን አዘጋጅቷል።አቶ አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ሁለታችሁም አመሰግናለሁ ለጊዜያችሁ ባለፈው ሳምንት ውስጥ ሰኔ አንድን ምክንያት በማድረግ የመታሰቢያ ዝግጅት አዘጋጅታችሁ ነበረ ሁለታችሁ ናችሁ በጋራ በመኢአድ ጽህፈት ቤት ውስጥ ያንን ፕሮግራም ያሰናዳችሁት ይህንን የመታሰቢያ ዝግጅት የምታዘጋጁት በየዓመቱ ነው ወይስ አሁን ለመጀመሪያ ጊዜ ማዘጋጀታችሁ ነው? ከአስራ ሁለት አመት በኋላ አንዳችሁ መያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርጦ አውቅም እስካሁን። ልዩ የሚያደርገው ያሁኑን ያው ሁለታችን እንደ አንድ ፓርቲ ሆነን በጋራ በምናደርገው ስራ እና በትብብር በምናደርጋቸው የስራ ሂደቶች ተግባብቶ አብሮ መከበሩ፣ ልዩ የሚያደርገው ሁለቱ ፓርቲዎች እንደ አንድ በአንድ ስፈት ቤት በአንድ ሀሳብ በአንድ ፕሮግራም ማክበራችን ነው እንጂ በመያድ በኩል በየአመቱ የሚደረግ ስለሆነ ተቋርጦም እሺ አቶ የሸዋስ ትክክል ነው። አንድ አይነት ነው እንግዲህ የመያድ ትንሽ ለየት የሚለው የቅንጅቱ አካል ነበረ ሰማያዊ፣ ከዛ በኋላ ነው የተመሰረተው። እና የፕሮፌሰር አስራት ወልደየስ መታሰቢያ፣ የሰኔ አንድ መታሰቢያ፣ አሁን ደግሞ በቅርብ የተገደለው የሰማያዊ ፓርቲ አባል የሳሙኤል አወቀ መታሰቢያ፣ እነዚህ ሁሉ የነጻነት ጉዞው ሰማዕታት ናቸውና ነጻነቱ እስኪገኝ ድረስ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም ለአባሎችም ለአመራሮችም እየገለጽን በየአመቱ እንቀጥላለን። እና የተለመደ ነው ይሄ እያደረግ ነው ያለነው። ለሁለታችሁም ያሉኝ ጥያቄዎች አሉ። ከዚያ በፊት ግን በዚህ ውይይት ላይ እንዲሳተፉ ከመንግስትም ወገን ከመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ተጠሪዎች ወይም ባለስልጣናት እንዲሳተፉ ጥረት እያደረግኩ ነው ያለሁት በኢትዮጵያ ሰብአዊ መብቶች ኮሚሽን በኩልም እንደዚሁም በሰብአዊ መብቶች ጉባኤ በኩልም የሚሏቸው ሀሳቦች ካሉ ለማሳተፍ ጥረት እያደረግኩ ነው ያለሁት እና በተቻለና በተገኙ ጊዜ የነሱንም ሀሳቦች ለማንጸባረቅ ለማሸራሸር ጥረት አድርጋለሁ። እና ወደ እናንተ አሁን ስመለስ ለመሆኑ ለምን ሁለታችሁ ብቻ ሆናችሁ ለምን ሌሎች አካላትን ለምን ሌሎች ፓርቲዎችን ማሳተፍ አልፈለጋችሁም? ከመንግስትስ በኩል እንዲሳተፉ እንዲገኙ በዚህ ስነ ስርዓት ላይ ሞክራችኋሉ ለማድረግ? በነገራችን ላይ የሁለቱ ፓርቲዎች ቅድም ሙልጌታ እንደገለጸው ብዙ ስራዎችን አብረን እየሰራን ነው። ትብብር እና ከዚያም የላቀ ደረጃ ላይ ነው ያለ ነው። ሁለቱ ፓርቲዎች የሚባልም አይደለም እንደ አንድ እየሰራ ነው ያለ ነው። ሌሎችን ፓርቲዎችንም ጋብዘናል፣ የተገኙም አሉ። ቅድም የጠቃቀስካቸው የሰብአዊ መብት ድርጅቶችም ተጠርተዋልም ተገኝተዋልም። የህግ ባለሙያዎች፣ የተለያዩ ድርጅቶች ሀላፊዎቹ ተገኝተዋል። ለዲፕሎማቲክ ማህበረሰቡ የተገኙ ሰዎች አሉና ሁለቱ ፓርቲዎች እንደ አንድ እየሰሩ ስለሆነ ነው ለየት የሚያደርገው፣ እንጂ ሌሎችም ፓርቲዎች ተጠርተዋል፣ ተጋብዘዋል፣ እየተገኙም ተወካይ የላኩም አሉ። የሚጨምሩት አለ አቶ ሙሉጌታ፣ ሀሳቡ እንዳለ ወስደውና መጨመር የምፈልገው ምንድን ነው መያድ በዛን ጊዜ ለጉዳዩን ባለቤት ሆኖ ሰለባ ከሆኑ አባላት እና ደጋፊዎች መካከል ሰለባ ከሆኑ ኢትዮጵያውያን አብዛኛው የክንጅቱ እና ከክንጅትም የመያድ አባላት እና ደጋፊዎች ናቸው። በክንጅቱ ሰባ አምስት ፐርሰንት ነበር መያድ መቀመጫ የነበረው በዛን ጊዜ ስንዋሃድም ራሱ ስንቀናጅ አራቱ ፓርቲዎች ወደ ክንጅት ሲመጡ መያድ ሰባ አምስት ፐርሰንት ያክል ድምጽ ስለነበረው ነበር። ክቡር ኢንጂነር ሻውልም ፕሬዚደንት ለመሆን የመኩት በ ትንጅቱ ጊዜ ከዚህ አንጻር ማያድ የሚያተኩርባቸው ተጎጂ የነበሩት የማያድ ደጋፊ ና የመያድ አባላት ነበሩ። አብዛኛዎቹ ና መያድ በትክሉ የጉዳዩ ባለቤት ነው እና ፕሮፌሰር አስራትን መታሰቢያ ና የሰኔ አንዱን የዘጠና ሰባት ሰማይታት መታሰቢያ አሳልፈ ነው የማናውቀው። ከዚህ አንጻር ነው እንግዲህ የሺ ዘጠኝ መቶ ዘጠና ሰባቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ሕይወት ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ ላይ ሁሉ ብዙ ተጽዕኖ ጫና አሳድሯል። በስነ ልቦናም በአካልም እና ያን ጊዜ ያንን ሁኔታ መንግሥት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ መንግስትም ከአቅም በላይ የሆነ ወይም ደግሞ ተመጣጣኝ ያልሆነ ኃይል አለመጠቀሙን የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው። እና እናንተ ሁኔታውን ስትገመግሙት፣ መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙት፣ እና ባለፉት አስራ ሁለት ዓመታት ያለውን ሁኔታ ስትመለከቱ፣ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? የተለየ ሀሳብ ነው እናንተ ያላችሁ? መንግስት ያን ጊዜ ትክክል ነበረ ምን ትላላችሁ? እሺ አቶ እንግዲህ በመታሰቢያ ፕሮግራሙም ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን እያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱት፣ እና አሁንም በምርጫ ስርዓት መቀየር አልተቻለም የሚለውን ነጥብ ትናንትናም በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ ዳኛ እንደሚሸነፍ ሲያውቀው ነው ወደ ግድያ የገባው፣ ደንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ብቻ ወርድ ምንም እንኳን አሁንም ወደ መቶ ፐርሰንት የሄደበት ቢሆንም ከዛ ጊዜ በኋላ ስርዓቱ ይዝን የባሰ ወደ ኋላ የሄደበትን ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። ከዘጠና ሰባት እንግዲህ እስካሁን ድረስ አስራ አንድ አስራ ሁለት ዓመት ሆኗል። በመሀል በክፍለ ሀገር፣ በተለያዩ ክልሎች፣ በአዲስ አበባም አሁን እስከ ሁለት ሺ ስምንት ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንም ግደሉ ብሎ is it a ተጠያቂ አልሆነም እስካሁን ድረስ የሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው አምስት መቶ አርባ ሰባት ወረዳዎች አምስት መቶ አርባ ሰባት የተወካዮች ምክር ቤት የህዝብ ወኪልነት የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለወሩርድ እኔ ወረዳ ላይ ሰው ሙቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ፣ አንድም ለህዝብ የሚቆረቆር እንደሌለ፣ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት እስኪመጣ ድረስ የነዚህን ለእኛ ነጻነት ሲሉ የሞቱ ወደት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙልጌታ ይጨምርበት። እሺ፣ ወደ እሳቸው ከሜዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ ለመከታተል ያህል በእነዚህ አምስት መቶ አርባ ሰባት ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል፣ እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው እርስዎ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት? አዎ፣ የውሸት ነው። ተግባሩ ነው እኮ የሚናገረው። ውይይቱ በመጪ ዝግጅቶች ይቀጥላል። አሁን ወደ ተከታዩ ዝግጅት እንዝለቅ። በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋትና መከፈት ማኅበራዊና ፖለቲካዊ መስተጋብሮችን እያስተጓጎለና እያሰናከለ እንደሆነ ይሰማል። ጽዮን፣ ይህንን ጉዳይ በተመለከተ አንቺ ያነጋግርሻቸው ሰዎች ነበሩ በዚህ ሰሞን እነማን ናቸው? ምን እስተነጋግራቸው? አዎ ሰለሞን፣ የኢንተርኔት መቋረጥ በነበረበት ባለፈው ሳምንት ውስጥ በኒውዮርክ ዩኒቨርሲቲ ሪሰርች ፌሎ የሆነውና ከዚህ በፊት በአምቦ ዩኒቨርሲቲ የህግ ትምህርት ክፍል መምህር የነበረው እንደዚሁም ደግሞ የዞን ዘጠኝ የኢንተርኔት አምደኛ የሆነው ዘላለም ክብረትን በተጨማሪም በአሁኑ ሰዓት በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆነውና የኢንተርኔት አምደኛ ስዩም ተሾመን ሁለቱን አነጋገሪያቸው ነበረ። ኢንተርኔት መቋረጡ ያለውን አንደምታ ገልጸው ነበረ። በተጨማሪም አሁን የኢንተርኔት አምደኛ የሆነውን የሆርን አፌርስ አዘጋጅ ዳንኤል ብርሃንን ጨምሬ ከሶስቱ ጋር ውይይት አድርጌ ያለው ይሄ ምን አንደምታለው ኢንተርኔት መከፈትና መዘጋት በሚል ሻንበር ጥያቄ የቀረብኩላቸው ዘላለም ክብረት ነው የሚጀምረው። ወደዛው እንለፍ። እሺ አመሰግናለው። እንዳልሹ በዚህ ዓመት በተለይ ባለፉት አስራ ሁለት ወራ ውስጥ አራት ጊዜ ነው የተዘጋው። የጉግል የፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሐምሌ ሁለት ሺ ስምንት ላይ ተዘግቶ ነበር። ኦገስት ሁለት ሺ ስምንት ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኤመርጀንሲ በታወጀ ሰአትም ተዘግቶ ነበር። ጥቅምት ላይ ሁለት ሺ ዘጠኝ አሁን ደግሞ ለአራተኛ ጊዜ ነው የተዘጋው። ይሄኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያውን አምስት ቀናት መዘጋቱ ጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ይሄ ለዜጎች የማውቀው እኔ ነኝ ጥሩ፣ ይሄም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎች ወክሎ የተቀመጠ አካል አይመስልም። ይህን የማውቀው የሚል የሚለ አይነት አንድምታ ነው የሚሰጠኝ። ከዛ ባለፈ ግን ዋናነት ኢትዮጵያ ብዙ ዓለም አቀፍ ሕጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከሁለት አስራ ሰባት ጀምሮ አባሉ ናለች። ከሁለት ዘጠኝ በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት አስር አመታት የተባበሩት መንግስታት በጀኔራል አሴምብሊ እና በሂውመን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት የመጠቀም መብት እንደ ሌሎች መብቶች መታየት አለበት፣ በርካሽ ዋጋ ወይም አፎርደብል በሆነ ሁኔታ እና በቀጣይነት ስትረስ እያደረገ ኮንቲንየስሊ፣ በምንም ሁኔታ ፖለቲካል አንሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖች በተደጋጋሚ አውጥተው ብዙ ሀገራት ኢንዶርስ ያደረጉት፣ ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባል ሁና ይህን ነገር ስታጸድቅ ከርማ አሁን እንደገና እንዲህ ሲዘጉት ለምንም አይነት ህግ የማይጨነቁ የሚፈርሙት ነው የሚማሟቸውን ስምምነቶች ዓለም አቀፍ ስምምነቶችም ደንታም የማይሰጣቸውም እንደ ስርአት ማለት ነው። መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት እንዳይምጣ ምንም ችግር የለበትም፣ ለመዝጋት እንደዛ ነው ያን እንድታ ነው የሚሰለኝ። ዳንኤል እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ ተሳታፊያችን ነበሩ የውይይቱ ዛሬ ዳንኤል አንተን የጨመርንህ ና አሁን ኢንተርኔት ተከፍቷል መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ አመሰግናለሁ ሰጋብሽን ሲሆን ምንድን ነው አሁን መጀመሪያ መስተር ያለበት ነገር ፕሪዲክታብሊቲ የተገማችነት መኖሩ አለበት በአንድ የመንግስት አሰራር ውስጥ ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን ያ ነገር ድንገት አይደለም የተፈጠረው ከቀናት ከሳምንታት ከወራሴ ስጋ ቃሉ ይሄ ፈተና እንደሚኖር ስለዚህ አስቀድመው መናገር ወይ መግለጽ የሚታወቅ የሚገመት ፕሪዲክተብል የሆነ አሰራር መኖር አለበት በማንኛውም የመንግስት አሰራር ላይ እዛ ጋር ነው መጀመሪያ ችግሩ የሚጀምረው ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለ አማራጭ ይሄ ነው ወይ አጠያቂ ነው ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም ወይም የአውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም ልክ እንደዛው ይህም አንድ የመገናኛ አውታር ነው። በጎ ነገር ነው የሚሰራው፣ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱን የቤት ስራ መስራት አለበት ወይ ተማሪዎቹን ንቃት ማስጨበጥ ይሁን፣ ወይ ፈተና እንዳይሰረቅ ጥበቃ ማጠናከር ይሁን ቫቴቨር እንጂ መዝጋት እንደ አቅጣጫ ራሱ መታየት የለብም። ማለት ሌሎችን አማራጮች ቢያንስ አሟጣሽ መጨረሻ የምትሄጂበት መሆን ያለበት ብዬ ነው የምወስደው። ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እና አጋጣሚ አሁን ኢንፎርሜሽን ኮሚኒኬሽን ሚኒስትሩን ኢንተርቪው አድርጌያቸው ነበር። በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ መገናኛ ቴሌኮምን እንደ ቅንጦት አይደለም የምናየው፣ እንደ መሰረታዊ አስፈላጊ ኢንፍራስትራክቸር ነው የምንቆጥረው ነው ያለኝ። ያው ብዙ ጊዜ መንግስት ሰዎችም ይህንን ያንጸባርቁት ያ ከሆነ ድንገት ተነስቶ መንግስት አስር ቀን ሲዘጋው ብዙ ነገር ነው የሚያበላሸው። እንደ ቅንጦስ ቆጥሮት ነው ምት መልሰው ደግሞ እንደገና የፖሊሲ ይዞታቸው የለም ይሄ መሰረታዊ ነገር ነው፣ ቢያም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይሄን ማስታደር ያለበት ይባላል። እኔ እዚህ ጋር ራሱ መሰረታዊ ነው ግጭት ተቃር ነው ይታየኛል። ስለዚህ መንግስት ቴሌኮምን እንደ ቅንጦስ ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው? እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ አስር ቀን ሊዘጋው አይችልም። ስለዚህ እዚህ የፖሊስ አቋሙ ማጣጣም ማጥራት ያለበት ይመስለኛል። ዳንኤል አመሰግናለሁ። ከሞላ ጎደል ያነሳው ሀሳብ መነገሩ ላይ ትኩረት አድርገሃል እና እስቲ ስዩም፣ አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሀሳብ ስጥ። በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር በተያያዘ አንድ መጨመር የምፈልገው ነገር በጠቅላላው የእኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው ዓመት ጀምሮ አመትና ሁከት የተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዚያን ቦታዎች ብቻ በመ ለመለየት ሲቋረጥ ነበር። ለምሳሌ እኔ ያለውበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም ታግደን የቆየንበት ነው የሚያሳየው እና ይሄ በራሱ አንድ የሚያሳየው ነገር ምንድን ነው እንደ ማንኛውም አምባገንን እንደሆነ መንግስት፣ የእኛም መንግስት የመረጃ አቅርቦት ሰአቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱን ነው በግልጽ የሚያሳየው የኢንተርኔት መዘጋቱ፣ ይሄ ካለፈ አመት ጀምሮ ካየነው አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድን ነው ይህ ተማሪዎቻችንን የወደ የትምህርት እድል በሚወስን ጉዳይ ላይ የሀገሪቱ የትምህርት ጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት በሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳልሽው ቀድሞ መንግስት ይሄን ነገር አሳውቆ ቢሆን ምለውጥ ይመጣል፣ እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከ ሊያስከትል የሚችል የወደፊት የወጣቶች የትምህርት ድል የሚወስን የትምህርት ጥራትን ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና አሰራር ሂደት ውስጥ የተፈጠረ ችግር እንደመሆኑ መንግስት ጉዳይ ለይቶ ማስተካከል ነበረበት ነው። ሆኖም ግን መንግስት የወሰደው ምንድነው? እንግዲህ ኢንተርኔት አገልግሎት ሙሉ ለሙሉ ማቋረጥ ነው። አንድ ዚጋ መታየት ያለበት ነገር በኢንተርኔት አቅርቦቱ ራሱ በዓለም አቀፍ ደረጃ ቢታይ ከመቶ ሰማንያ ሀገሮች መቶ ሰባ ሶስተኛ ደረጃ ነው ኢትዮጵያ ያለችው። ኢንተርኔት አገልግሎት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ቢታይ ራሱ ሁለት ፐርሰንት አይሞላም እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በዓለም በጣም ውድ ከሚባሉት አንዱ ነው። አቅርቦቱ ደግሞ በዓለም የመጨረሻው ዝቅተኛ ነው። ገና ደግሞ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት በመዝጋት ባለፉት ሁለት ዓመታት እንዳየ ነው ኢንተርኔት በማቋረጥ ነገር የመንግስት ቁጥጥር ከአለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳይን። እና ይሄ በቃ መንግስት የመረጃ አቅርቦት ሰዓት ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመነጨ ነው። ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው ሚል የሚሉት፣ እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንከፍለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው። መንግስት የራሱ ስራና አ- ችግሮች ዘውስ የሚታዩ ችግሮችን ከመቅረብ ይልቅ የእኛን መብትና ተጠቃሚነት ማቋረጥ፣ የእኛን መብት በሚጥስ መልኩ ማቋረጥ እና በዛ መልክ የሚያደርገው ነገር ነው በግልጽ የሚያሳየው ብዬ ነው ማለት። እንግዲህ ይሄ ዜና መውጣት ከጀመረ ጊዜ ጀምሮ እኛም ዌብሳይታችን ላይ ስንለቀው አንዳንድ ሰዎች አስተያየት ይሰጣሉ። የኢንተርኔት መቋረጡን የሚደግፉ አሉ። ለምሳሌ በሶሻል ሚዲያ ላይ ያተረፍነው ነገር የለም፣ ኢንተርኔት መዘጋቱ ጠቅሞናል። አንዳንዶቹ እንደውም በቃ ወሬ አጣችሁ አይደል የሚልም አስተያየት ይሰጣሉ። ና እንደዚህም የሚሉ ወገኖች አሉ። ለአንድ ማህበረሰብ ኢንተርኔት መቋረጡ ተገቢ አይደለም ብላችሁ አሳስቧችሁ አስተያየት የሚሰጡበት ምክንያት ምንድን ነው? ዘላለም ወደ አንተ ልምጣ። ምንም አያለው እንደዛ የሚሉ ሰዎች ምንድን ነው ቢዘጋ ለትንሽ ቀና ተማሪ ቢፈተኑበት ደግሞ ኢንተርኔት ያን ያክል ወሳኝ ነው። ሰዎች ያው በግል ስለ እኔ መብት እየተናገሩ ነው። ያንተ ኢንተርኔት ባትጠቀም ምን ችግር አለው እንደማለት። ይሄ ስለ ሌላ ሰው መብት መወሰን ልክ አይደለም ብዬ አስባለሁ። መጀመሪያ ሁለተኛ ምንድን ነው እንደ ሀገር የመንግስት ፕሮፓጋንዳ ሊትራሊ እንደዚ አይነት እንትኖች ፈጥሮ እኛ እያደረግን ያለ ነው፣ ለመልካም ነገር ነው፣ ተማሪዎቻችን ጥሩ ውጤት እንዲያመጡ፣ ተማሪዎቻችን እንዳይረበሹ ነው የሚለው የመንግስት ፕሮፓጋንዳ እንዴት እንደሰራ፣ ሶሳይቲ እንዴት እንደሚቀረጥ ጥሩ ማሳያ ነው የሚመስለኝ። ሰዎች መብታችሁን ተነጥቃችኋል ሲባሉ እሰይ እንኳን ነጠቀኝ ማለት የጤን አይመስልሽም? ግን ፕሮፓጋንዳ እንደዛ ነው የሚሰራው ሊትራሊ ማለት ነው። ለዛ ነው ቅድም አባታዊነት መንግስት ለዜጎች የሚል ይሄ በጣም ባህሪ ያለው በጣም መጥፎ የሆነ አምባገናዊ ባህሪ ነው። ዜጎችም ይታለላሉ። ልክ አሁን እንደምትነግሪኝ እኔም በጣም እያየው ነበረ ቢዘጋስ ምን ችግር አለው የሚል አይነት ማለት ነው። ያው መንግስት ለረጅም ዓመታት የሰራው ፕሮፓጋንዳ ነው። ለሰላማችሁ ሲባል መብታችሁን ትሰጡኛላችሁ የሚል፣ ለደህንነታችሁ ሲባል የእናንተ መብት እቀማለሁ የሚል ሰውን አሳምኖታል ጥሩ እያለ ማለት ነው። ይሄ ደግሞ ኢን ሎንግ ራንም በይ አሁንም ቢሆን በጣም በጣም ለሀገሪቱን መጥፎ ነው። የሰብአዊ መብት ለሚባለውም ነገር በጣም ጠንቅ ነው የሚመስል። ዳንኤል እዚህ ላይ የምትሰጠው አስተያየት አለ ምክንያቱም አንተና ይሃለው ሶሻል ሚዲያ ላይ ከተለያዩ ሰዎች ጋር በተለያየ ሀሳብ ውይይት ስታደርግና ስትመላለስ አያለሁኝ እና እንደዚህ አይነት አስተያየት የሚሰጡ ሰዎች አሉ። እሱ ላይ የምትለው አለ እንግዲህ አሁን አንድ የመንግስት ውሳኔ በሁለት መልኩ ነው የምንገመግመው። መጀመሪያ ውሳኔው የተሰጠበት ሂደት ወይም ውሳኔው ተግባራዊ ይደረገበት ሂደት፣ ፕሮሰሱ ፕሮሲጀራል ቫሊዲቲ ሊኖረው ይገባል። ሂደቱ ትክክል ነው ወይ ማለት ግልጽ ነው ወይ ተገማች ነው ወይ፣ በግልጽ ተቋቋሙ አሰራሩ ተከትሎ ነው የተሰራው ወዘተረፈ። እነዚህ እናያለን። ሁለተኛ ደግሞ ራሱ ውሳኔው አስፈላጊ ነው ወይ ተገቢ ነው ወይ የሚለው እናያለን አሁን አማራጭ አልነበርም፣ ፈተናውን ለማካሄድ ኢንተርኔት መዝጋት የግድ አስፈላጊ ነበር ቢባል እንኳን ያ ራሷ ጠያቂ የሆነ ነጥብ ነው። ቢባል እንኳን ይሄ ነገር የተወሰነበትና ተግባራዊ ይደረግበት ሂደት ግልጽነትም ተገማችነትም ይጎድለዋል። ምክንያቱም የግድ አስፈላጊ የሆነ ነገር ሊደረግ እንኳን ቢሆን ሰዎች ለዚህ እንዲዘጋጁ፣ ምክንያቱም በኢንተርኔት ስራ የሚሰሩ ሰዎች አሉ፣ የተለያየ መልክ የሚለዋወጡ አሉ። ማመልከቻ ለማስገባት የመጨረሻ ቀናቸው የሆኑ ሰዎች ድንገት ኢንተርኔት ዘግቶ ሲቸገሩ ነበረ። በመጀመሪያ ሁለት ሶስት ቀናት በተለይ ትርምት ነው የነበረው። ስለዚህ ሁለቱም ገጽታ ነው ማየት ያለብን። እንደው የግድ አስፈላጊ ነበር ለተማሪዎች ሲባል የግድ መዘጋት ነበረበት፣ በቃ እንኳን ተዘጋ የሚል ሰው ራሱ እንኳን ያ ውሳኔ የተወሰነበት ሂደትና ተገባ ይደረግበት ሁኔታ ላይ ስቲል ግምገማ መስጠት አለበት። ስለዚህ ሁለቱን ነው መጥቦችን ቅድም ማሳት የፈለግኩት። ከዚህ ሌላ ምንድነው እኛ ሀገር ያለው ችግር ስለ መብት ያለን ግንዛቤ አናሳ ነው፣ በጣም ዝቅተኛ ነው። ስለዚህ ሶሻል ሚዲያ ቀርቶ ሌላም ነገሮች፣ ሌላ ማንኛውም መሰረታዊ ነገር ማለት የአንድ ሰው መብት ስለሆነ የግለሰብ መብት ስለሆነ መከበር ይገባዋል የሚል በግለሰብ መብት ላይ ያለን እምነት ጥንካሬ ያለው መሰረት ያያዝ አይደለም። ስለዚህ ሁሉ ጊዜ እኛ አንድ ነገር የምንፈልገው ወይም የምንወደው ከሆነ ለሁሉም ሰው ቢደረግ እንደግሳለን እኛ ደስ የማይለ ነገር ደግሞ ከሆነ ሌላውም ሰው ባያገኘው ችግር የለብንም። ሶሻል ሚዲያ ላይም እንደዛ ነው። ስለ ሶሻል ሚዲያ ጥሩ አመለካከት የሌላቸው ሰዎች እኔ ባልወደውም፣ ግን ሶሻል ሚዲያ ጋኔል ይፈልገዋል ወይ ደግሞ ዛልም ይፈልገዋል ስለዚህ መጠቀም መብቱ ነው መከበር አለበት ብለው አያስቡ ወደዛ ሳሳ ደረጃ አልደረሰም። ይሄ በሶሻል ሚዲያ ብቻ ሳሆን በሌላው፣ በፕሬስም፣ በፍርድ ሂደትም፣ በህግ ሂደትም በማንኛውም የምናየው ነው። ስለዚህ በግለሰብ መብት ላይ ያለን አመለካከት መሰረት የያዘ ስላልሆነ ሰውን ሶሻል ሚዲያ መጥፎ ነው መጥፎ ነው ብለሽ በማውራት ብቻ እንደዚህ አይነት እገዳዎችን የሚደግፍ አሳሰብ እንዲዝ ማድረግ ለፕሮፓጋንዳ ተጋላጭ ነው። ማጭሩ ስዩም፣ እዚህ ላይ የምትጨምረው ነገር አለ? በመጀመሪያ ነገር እኔ ስለ ሌላው ሰው መብት ከመጠየቄና ያንን መሰረት አድርጌ ጥያቄ ከማቅረቤ በፊት እኔ ራሴን መብት ነው በዋናነት ስለ ራሴን መብት ነው እና ስለ ራሴ ነጻነት ነው መከራከር የምፈልገው መወክሎም ራሴን ነው እና በዚህ ረገድ ስትመለከተው ኢንተርኔቱን መጠቀሙ ማህበራዊ ሚዲያዎችን መጠቀሙ የእኔ ሀሳብን በነጻነት የመግለጽ መብቴ ነው። በኢንተርኔት አማካኝነት የራሴን ስራዎች መስራት ከዛም አልፎ በዋናነት ከማህበራዊ ሚዲያዎች ጋር በተያያዘ ሀሳብና አመለካከቴ በነጻነት መድረክ ነው ለእኔ እና፣ ይሄ ነገር መዘጋቱ አግባብ ነው የሚለው ሀሳብ የአንተ መብት መጣሱ የአንተ ሀሳብ በነጻነት እንዳትገልጽ መደረጉ አግባብ ነው ከማለት ጋር አያይዤ ነው የምመለከተው። ከዚህ በተጨማሪ የኢንተርኔት አገልግሎቱ ሲቋረጥ በተለይ የመጀመሪያ ቀናት ላይ እኮ ለምሳሌ ባንክ አገልግሎት የማናገኝበት ደረጃ ላይ ደርሰን ነበር። ከፍተኛ ሰልፍ ነበር። እኔ በግሌ ረጅም ጊዜ ቆሜ አቋርቄ ሄጄ ወደ ስራ ተመልሼ እንደገና ሄጄ ነው ገንዘብ ማውጣት የቻልኩት። እና ከመንግስትና የግል ተቋማት የአገልግሎት አሰጣጥ ረገድ ራሱ የተፈጠረው ክፍተት በራሱ እኮ አንድ ጉዳት ነው ነው ከመዘጋቱ ጋር በተያያዘ ማለት ነው ዋና ማንኛው ግን ሊሰመርበት የሚገባው ነገር አሁን ይሄ ከፈተናው ጋር በተያያዘ ኢንተርኔቱን ማቋረጥ ችግሩን በዘላቂነት ይፈተዋል ወይ ነው። ከተቋማት አገልግሎት ጋር በተያያዘ ያለው ችግር አንድ ነገር ነው። ከየግል መብት ጋራ አሳሚ በነጻኝ ምግሎት መብት ከተያያዘ ሌላ ነገር ነው። እሱ እንዳለ ሆነው ይሄ ችግር እኮ ሀገራዊ የሀገር ጉዳይ እኮ ነው። የወጣቶቻችን የወደፊት የትምህርት ዕድል የሚመለከት ነው። የሀገሪቱ የትምህርት ጥራት የሚመለከት ነው። መንግስት የወሰደው እርምጃ ችግሩን በዘላቂነት ይቀርፋል ወይ ብለን ስንል አይቀርፍም ነው። ያ ደግሞ ምንድነው የኢንተርኔት አገልግሎት ዚህ ሀገር ከተጀመረ ጀመረ ሁለት አስርት አመታት አልፈዋል። አጠቃላይ ሀገር ቅርጻቅርጽ ፈተናዎች ሲሰጡ ደግሞ ሀምሳ ስልሳ ዓመት አልፏቸዋል። በእነዚህ ያህል አመት ጊዜ ውስጥ እንደዚህ አይነት ችግሮች ሳይፈጠሩ ቆይተዋል። ካለፈው አመት ጀምሮ ይህ ችግር ተከስቷል። ከሆነ ይህን ችግር ስርዓቱን፣ ሲስተሙን ማስተካከል አይቻልም ወይ? የኢንተርኔት ማቋረጡ በራሱ ዘላቂ መፍትሄ ላይሰጠን ትርጉም አልባ ነው። አንድ ከዛ አንጻር ነው የምንቃውሙ። ሁለተኛ ነገር የኢንተርኔት መዝጋቱ በራሱ በተማሪዎቻችን ስለ ልቦና ላይ የፈጠረውን ነገር መቅረፍ ይቻላል ወይ? ኢንተርኔት ሲዘጋ እኮ ፈተና ስለወጣ ነው እየተዘጋው ብሎ ነው ተማሪ የሚያስበው እንጂ ፈተና እንዳይወጣ ታስቦ ነው። ስለዚህ ኢንተርኔት ስለተዘጋ ፈተና አይወ ብሎ አያስብም ስለዚህ በተማሪዎች ስለልባነ የፈጠረውን ችግር አስወገዳል አላስወገደም ስለዚህ መዝጋቱ አሁንም መፍትሄ ሊሆን አይችልም ጥሩ አይደለም ነው ከዛ ባለፈ በመንግስትና በህዝብ መካከል ያለው የመተማመን ስሜት አልጎዳውም ወይ መንግስት በራሱ ስራና ስራ ሂደት ውስጥ ያለውን ችግር መቅረፍ ተስኖ አጠቃላይ ኢንተርኔት አገልግሎቱን ማቋረጥ እና በዛ መልኩ አቋራጭ መፍትሄ ለመስጠት መሞከሩ በራሱ መንግስት ስራውን በመስራት ሂደት ላይ ችግሮቹ በመቅረፍ ሂደት ላይ በህዝቡ ዘንድ ያለው እምነት እና ተአማኝነት እጅግ አድርጎ ነው ይጎዳው ከዚህ ሁሉ አንጻር ስንመለከተው በሀገር አቀፍ ደረጃ ስንመለከተው ከግሌ መብት አንጻር፣ ሁለተኛ ከተቋማት አገልግሎት አሰጣጥ ጋር በታያ- ስንመለከተው ምንም ትርፍ የለውም ጉዳት ብቻ ነው ያለው። ይሄ ሁሉ እንዳለ ሆኖ በዓለም ላይ የመጨረሻ ዝቅተኛ የኢንተርኔት አገልግሎት ባለበት አገር ሙሉ የኢንተርኔትን መቆጣጠር እችላለሁ የሚለውን የመንግስትን አቅም ይሄ ኔጌቲቭ የሆነ አቅም ከማሳየት በስተቀር ሌላ ምንም ፋይዳ ሊኖረው አይችልም። የኢንተርኔት አገልግሎት መሰረተ ልማትን ከማስፋፋት ይልቅ የኢንተርኔትን አገልግሎት ለመቆጣጠር የሚችል አዲስ ቴክኖሎጂ አምጥቼ እሱን ማሳየት ይችላለሁ የሚለውን እጅግ በጣም ኋላ ቀር የሆነ አመለካከት ከማጋለጥ በዘለለ ምንም ይዳ ፋይዳ የለውም። ለማጠቃለያ አጠራ አጠር ያለ ደቂቃ ለዳንኤል ና ለዘላለም ልስጥ። ዳንኤል ወደፊት የኢንተርኔት መዘጋትም ካለ ወይም መንግስት ሊወስደው ይገባል ብለህ የምታስበው እርምጃ ካለ አንድ ላይ አጠቃልል። እንግዲህ ኢንተርኔት አዲስ መድረክ ነው። አዲስ መድረክ አዲስ ፈተናም አዲስ እድሎችም ያሉት ነው። አዳዲስ እድሎችን አምጥቷል፣ አዳዲስ ፈተናዎችን አምጥቷል። ይህን በሚመጥን ሁኔታ በሚመጥን መልኩ እንዴት መያዝ እንዳለበት እንዴት መንቀሳቀስ እንዳለበት ነው መንግስት መዘጋጀት ያለበት፣ እንጂ ያ ድሮ ለጋዜጣ ወይም ደግሞ ለሌሎች በሌሎች መስኮች ድሮ ይደረግ የነበረው ስልት ይዞ መጥቶ እዚህ መንገድ አገቱ እኔ ብዙ የሚያስኬድ አይመስለኝም። ወደ ተጨባጭ ስናመጣ ምን ማለት ነው? ኢንተርኔት መዝጋት መፍትሄ ሊሆን አይችልም። እንደ ሀገር ኢትዮጵያ ከምትፈልገው ከኮንፈረንስ ቱሪዝም፣ ዲፕሎማቲክ ካፒታል ከመሆን አንጻር ሁሉ ነው ችግር ያለበት። ጋኔልን ወይም ደግሞ ስዩምን ይነካል ወይም እነሱ መብት ይነካል ብቻም አይደለም። ራሱ ለመንግስትም ራሱ ነው ችግር ይፈጥርበት ይሄ ነገር ብዙ ያስኬደው። ስለዚህ ይህንን የሚመጥን የአሰራርና የአሳሰብ ብቃት ላይ ተገኝቶ ኢንተርኔቱን ለህዝብ አገልግሎት ለግለሰቦች ደስታ የሚሆን ለህዝብ ጥቅም እንዲውል የማድረግ ሁኔታ ላይ መገኘት አለበት እንጂ ይህን ኋላ ቀር የሆነ የመዝጋት የመክፈት ጨዋታ ቢቀር ነው፣ እንደ ሀገርም ብዙ የሚያስገድ አይመስለኝም። እሺ፣ ዘላለም እስቲ ሀሳብህን አጠቃልልን። አመሰግናለሁ። ያው እንግዲህ በተደጋጋሚ የነበሩት የኢንተርኔት መዘጋቶች የሚያመለክቱን ነገር ምንድን ነው? አንደኛ አጠቃላይ ሀገሪቱ ስላለችበት ሁኔታ ላለፉት አንድ አመት ከስድስት ወር ለሚበልጥ ጊዜ ብዙ ተቃውሞ ነበረ። መንግስት ለዛ የሚወስደው ሜር ሰዎችን መግደል፣ ሰዎችን ማሰር፣ ቴክኖሎጂውን ማፈን ነገሮችን የሚያብሱ እንጂ እራሱን ወደ ውስጥ የማየት ነገር አይደለም። ኢንተርኔትን በተደጋጋሚ መዝጋት የዛው ኤክስቴንሽን ነው። ባለፈው ዓመት ፈተና ወጣ፣ የወጣበት ምክንያትም ፖለቲካዊ ምክንያት ነው። ለፖለቲካዊ ምክንያት መፍትሄ እንደ መስጠት አስቸኳይ ጊዜ አዋጅ አውጀሽ፣ ሰላሳ ሺህ ሰው የሚሆነ አስረሽ፣ እንደገና አሁን ኢንተርኔት መዝጋት፣ መንግስት ከትላንቱ አይማርም። አገሪቱንም በጣም ጧፍ ላይ ነው የሚከጣት። ሌላው ሁለተኛው ይሄ አሁን የሚያሳየን ነገር የሰብአዊ መብት ለሚባለው ነገር አጠቃላይ ያለውን እይታ ነው። መንግስት ኢንተርኔት እንዳልኩሽ የሰብአዊ መብት አካል ነው። መንግስት አባል የሆነባቸው ህጎች፣ አለም አቀፍ ህጎች አብሮ ያጸደቃቸው የሰብአዊ መብት ነው ብለው በየትኛውም ሁኔታ ሊቋረጥ አይገባም በየትኛውም ሁኔታ ኮንቲኔስ በሆነ ሁኔታ ነው ኢንተርኔት መሰጠት ያለበት እያሉ መንግስትም እሺ ብሎ አብሮ እያጸደቀ ከዛ ደግሞ ቤት ሲመጣ ኢትዮጵያ ሲመጣ እንደገና መዝጋት ምንም አይገደውም እንደማለት ነው። ለእንደዚህ አይነት መብቶች ግድ አይሰጠውም እንደማለት ነው። አሁንም አልተከፈተም። ሶሻል ሚዲያዎች ስቲል እንደተዘጉ ናቸው፣ ፓርሻሊ ነው። መንግስትም እራሱን አላረመም። በዚህ ሁኔታ ነገሮች ይቀጥላሉ ብዬ አላስብም። መሻሻል ያለባቸው ብዙ ነገሮች አሉ። ነው ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ፣ ዳንኤል ብርሃነ እንደዚሁም ደግሞ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ፣ እናመሰግናለን። መልካም ቴንኪው። በጣም እሺ፣ መልካም ቆንጆ የንግግር አጀንዳ፣ ቆንጆ ውይይት ነበረ ጽዮን ያነሳችሁት። አድማጮቻችንን በዚህ ጉዳይ ላይ እንድትሳተፉ እንጋብዛለን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶ ቪኦኤ ኒውስ ዶ ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። ጽዮን ግርማና ሶሎሞን አባተ ነን። ዝግጅታችን ከጋበዝ ናችሁ። የቴዲ አፍሮ ብራናይ ሙዚቃ ጋር ይገናኛል። ቴዲ አፍሮ ባለፈው ለአሜሪካ ድምጽ ቃለ ምልልስ በሰጠበት ወቅት ይህንን ብራናይ የተሰኘውን ዘፈን ከሀዲስ አለማየሁ ፍቅር እስከ መቃብር መነሻ ሀሳቡን ወስዶ በአራት ደቂቃ አሳጥሮ እንደሰራው ገልጾልን ነበር። ያንን የሚያክል ታሪክ በአራት ደቂቃ እንደሱ ብለን ነበር የጠየቅ ነው። እኛም አሁን አሁን ለሰብለ ወንጌል ና ለበዛብህ ፈጣሪ አባት ለሀዲስ አለማየሁ ደብረ ማርቆስ ከተማ ላይ ሐውልት ቆሟል። በወቅቱ ዜናውን አድርሰን የነበረ ቢሆንም በስነ ስርዓቱ ላይ ተገኝቶ የነበረው መለስካቸው አምሃ ተጨማሪ ያለው ከሰለሞን ጋር ተጫውተዋል። መለስካቸው እንደምናመሸህ። እንደምናመሸ ሰለሞን። እግዚአብሔር ይመስገን ደህና ነኝ። የታላቁ ደራሲ የሀዲስ አለማየሁ ሐውልት ምረቃ ላይ ተገኝተህ ያቀረብከው ሪፖርት ነበረ። እና ያን ጊዜ አጠር ያለች ዘገባ ነበር ለዕለቱ ያቀረብ ነውና ዘርዘር ያለውን ሁኔታ ደግሞ በሌላ ዝግጅት እንደምታቀርብ ቃል ገብተ ነበር። የተለያየ ነው። አሁን እንግዲህ ያንን ቃልህን እንድትፈጽም ነው ወደ አንተ የተመለስኩትና እስቲ ምን ይመስል ነበር መለስካቸው አጫውተኝ። እንግዲህ በደብረ ማርኮስ ዩኒቨርሲቲ የአዲስ አለማየሁ የባህል ጥናት ተቋም አምስተኛውን አመታዊ ጉባኤ ነበረ ያካሄደው በዛን ወቅት። እና የዚህን አመት የተቋሙን ጉባኤ ልዩ የሚያደርጉት እንደኔ ከሆነ ሁለት አበይት ክንውኖች ነበሩ። አንዱ የአቶ አዲስ አለማየሁን ሀውልት በደብረ ማርቆስ ከተማ ዩኒቨርሲቲ አቁሞ ለከተማው አስተዳደር ማስረከቡ ሲሆን፣ ሁለተኛው ደግሞ ደራሲው በሕይወት እያሉ ሳያሳትሙት ትተውት ያለፉትን የግጥም መድበል አሳትሞ ለህዝብ ማቅረቡ ነበረ። ሁለቱንም ክንውኖች ነው እንግዲህ ትልቅ አድርጌ ለማቅረብ የፈለግኩት የነበረው እና የሀዲስ አለማየሁ ሐውልት በደብረ ማርቆስ ከተማ የቆመው በተለምዶ ቅዳመን ገበያ ተብሎ የሚታወቅ አለ ከተማው ውስጥ እና በነሐስ የታነጸ የአዲስ አለማዊ ሐውልት በመጠኑ ትልቅ የሚባል ሐውልት ይመስለኛል። አዲስ ሙሉ ልብስ ለብሰው እዚያ ቅርሱ ላይ የሚታየው መጽሐፍ በግራ እጃቸው መጻፊያ በቀኝ እጃቸው ይዘው ካሉበት ወደ ምስራቅ ደቡብ አቅጣጫ ወደ ደብረ ማርቆስ ዩኒቨርሲቲ እንዲመለከቱ ተደርገዋል። በዚህ በቅርሱ እና ዩኒቨርሲቲው ይህን አቁሟል። በዕለቱ የዩኒቨርሲቲው ፕሬዚዳንት ዶክትር ሙሴ ምትኩም ሐውልቱ የቆመለትን ዓላማ በተመረቀበት ዕለት አብራርተው ነበር። ወጣቱ ትውልድ በተለይ አሁን አሁን እየመጣን ያለን ትውልድ ከእሳቸው ስራዎች እንድንማር እሳቸው ለሀገር ያበረከቱትን ነገር እንድናውቀው የእሳቸውን ማንነት፣ የእሳቸውን ሞራል፣ የእሳቸውን ተነሳሽነት ወስደን ደግሞ ለሀገራችን ሁላችንም እንድንነሳሳ፣ እንደ እሳቸው እንኳን ባይሆን በምንችለው አቅም ለዚች ሀገር እንድንሰራ ለማድረግ ነው። ደብረ ማርቆስ ዩኒቨርሲቲ ይህንን ሐውልት እዚህ አቆመ። መለስካቸው፣ ምንድን ነው ለመሆኑ ወጣቱ ትውልድ ወይም ትውልድ በአጠቃላይ ከአቶ ሀዲስ ሊወስድ የሚችለው ሊማር የሚችለው ነገር የተባለው በዚህ መድረክ ላይ ባይገርም ከዚህ ከምርቃቱ በፊት በአዳራሽ በተደረገ በጉባኤው ላይ አንዱ ዋና ክርቡን ሆኖ የቀረበው በህይወት ዘመናቸው ሳይታተም የቆየውን የግጥም ድርሰቶቻቸውን በአንድ መድብል አቅርበው በዩኒቨርሲቲው ጥበበቃል ነው የሚባለው ጊዜ ስነ ጽሁፍ የምንለዋለን ትልቅ ታዋቂ የሆኑ ዶክተር ታያ ሰፋ፣ እንዲሁም በጣም የታወቁ አርታዒ ናቸው። በሳቸው ተዘጋጅቶ በዩኒቨርሲቲው አነሳሽነት ማለት ነው ታትሟል እና እዚህ ሲያስተዋውቁ ዶክተር ታዬ ማለት ነው ይሄ መድብል የአቶ ሐዲስ አለማየሁ ማንነት ጭምር፣ የአቶ ሐዲስ አለማየሁ ስራዎች፣ የአቶ ሐዲስ አለማየሁ የተለያዩ ባህሪያት በእርግጥም ስራዎቻቸው ዘመን ተሻጋሪ እንደሆኑ እየተናገሩበት ሲያስተዋውቁ መጽሐፉን ነበረና፣ ዶክተር ታዬ አሰፋ የሚሉትን ንስ ማስጌ የሀገር ደህንነት፣ የሰዎች መብት እጅግ በጣም የሚያሳስባቸው ገራሴ ናቸው። ለሳቸው ስነ ጽሁፍ ማለት ቁም ነገር ማስተላለፍ ነገሩ ደግሞ የሰው ልጅን ደህንነት የሚመለከት እርግጥ ነው። አንዳንድ ጊዜ ፍልስፍናዊ የሆነ ስለ ውልደት፣ ስለ ሞት፣ ስለ እርጅና፣ ስለ ሽበት እንደዚህ የመሳሰሉ ነገሮችንም ያነሳል። በአብዛኛው የሚመለከታቸው የሚያነሷቸው ችግሮች በልቦለዶቻቸው እንከታየው ሁሉ የልቦለዳዊ በሆኑት ስራዎች ለምሳሌ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል፣ ስለ ትምህርት ቤት ትዝታም በሚለው የተወስታ መጽሐፋቸው ውስጥ እንደሚያነሱ ሁሉ ስለ ፍትሐዊነትና አምባገነናዊነት፣ ስለ ሀገር ፍቅርና ራስወዳድነት፣ ስለ ሃይማኖተኛነትና አስመሳይነት፣ ስለ እርጅናና ወጣትነት፣ ስለ አርቆ አስተዋይነትና ግብዝነት፣ ስለ ተጋዳሊነትና አቤን ብሎ ተቀባይነትን፣ በአጠቃላይ በየትኛውም ሁደትና ህብረተሰብና ዘመን የሰውን ልጆች ስለሚያሳስቡ ባህሪያቶች፣ እሴቶች፣ ሁኔታዎች 中村さん。<music> መለስካቸው የሐዲስ ዓለማየሁ ስራዎች እንግዲህ በሌላ ዘመን የተጻፉ ስለሌላ ዘመን የሚናገሩ ናቸው። እና ቅድም የተናገርከው አንድ ሐሳብ ነበር ዶክተር ታዬ ካነሷቸው ውስጥ ዘመን ተሻጋሪነታቸውን አስመልክቶ። ስለዚህ ስለው ውይይት የቀረበው ምንድን ነበር? ዘመን ተሻጋሪነታቸውን የሚያሳዩ ብዙ ከስራዎቻቸው የተጠቀሱ ነገሮች ነበሩ። ስለዚህም ቢሆን ዶክተር ታዬ በጣም በስፋት የተናገሩት ነገር አለ። ዘመን የማይገድባቸው ትውልድ የማይገድባቸው ከትውልድ ትውልድ የሚ ሊተላለፍ ኃይል ያለው ስራ እንዳሰሩ በስፋት የገለጹት ንርታየ ናቸው። በተለያዩ ምሳሌዎች አቶ ሐዲስ የሚያነሷቸው ጭብጦች መነሻቸው አንድ ዘመን ሊሆን ቢችልም እንኳን ሁሉንም የህብረተሰብ የሰውን ልጅ በአጠቃላይ የሚመለከቱ በዘመን በድንበር የሚገደቡ አይደለም። ተረትተረት ብለውም ይጻፉት ወይም በልቦለድ መልክ ይጻፉት ወይም ደግሞ በግጥም መልክ ይጻፉት የሚያነሷቸው ቁም ነገሮች በዘመን የሚገደቡ አይደለም በወሰን፣ በህብረተሰብ፣ በአገር የሚገደቡ አይነት እሳቸው የተኮተኮቱበት የስነጽሁፍ ዘርፍም እንዲህ በዘመንና በጊዜ የሚገደብ አይነት አለ። አነበኩ ያሏቸውም ወይም ያለፍኩበት ያለ ትምህርት ቤት እንዲሆን መለስካቸው አቶ ሀዲስ አለማየሁ እንደዚያ ገናና ደራሲ የመሆናቸውን ያህል በዲፕሎማሲውም በኩል ደግሞ ጉልህ ስራዎች እንደነበሩ አጫውተኝ ነበር እና አንዱም በተባበሩት መንግስታት ድርጅት መድረክ ላይ ዛሬ ትልቅ የመነጋገሪያ አጀንዳ የሆነ ጉዳይ ነው ለመላው ዓለምና። እስቲ ስለ እሱም የተነሳውን ነገር አጫውተኝ። ይህንን ነገር በይፋ አጥርተው የተናገሩት በወቅቱ መድረኩ ላይ ዶክተር ታያሰፋን ሲያስተዋውቁ የነበሩት በኢትዮጵያችን በተለይ በአማርኛ ስነ ጽሁፍ በሂስ አቅራቢነታቸው በእጅጉ የሚታወቁ ለአያሌ አመታትም በዚህ ጉዳይ ብዙ ስራ የሰሩና ያሳዩ አቶ አስፋው ዳምጤ ነበሩ። አቶ አስፋው ዳምጤ አስቀድሞ ስለ አቶ ሀዲስ አለማየሁ ሁለት ጉዳዮችን መዘንጋት የለብንም ብለው አንዱን ያነሱት በተባበሩት መንግስታት ድርጅት ከአስራ ዘጠኝ መቶ አርባ ዘጠኝ በእኛ አቆጣጠር ማለት ነው እስከ አስራ ዘጠኝ መቶ ሀምሳ ሶስት አመተ ምህረት በተባበሩት መንግስታት ድርጅት በነበሩበት ጊዜ ለመጀመሪያ ጊዜ በተለይም እሳቸው በጦርነቱ በተለይ በኢትዮጵያ እና በኢጣሊያ ፋሽስት መካከል በተደረገው ጦርነት ተሳታፊ ስለነበሩ እነዚህ ዘመናዊ ጅምላ ጨራሽ መሳሪያዎች የሚባሉት የኒኩሌርን ጨምሮ ነው። እሳቸው በኋላ ያነሱት ግን እዚህ እሳቸው ያዩት በመርዝ ጢስ ወይም በመርዝ ጋዝ እንዴት ኢትዮጵያውያን እንዳለቁ በአይናቸው አዩት ጉዳይ ስለነበረ ይቆረቁራቸው ስለነበረ፣ በዚህ መድረክ ለመጀመሪያ ጊዜ ጅምላ ጨራሽ መሳሪያዎች የኒውክሌር መሳሪያዎችን ጨምሮ የሚያመርቱም ሆነ በተግባር ላይ የሚያወሩት ወንጀለኞች መሆን አለባቸው የሚል እንዲያውም ኢትዮ ሪዞሉሽን የሚል ስያሜ በወቅቱ የተሰጠው ለመጀመሪያ ጊዜ አቅርበው ነበር። አቶ አስፋውን አነጋግረሃቸው ነበር አንተ ስለዚህ ጉዳይ ራሳቸው ጽፈው ነበር እንዴ? አቶ ሀዲስ አቶ ሀዲስ ጽፈው አያውቁም። ይህንን የሰሙት ወይም ይህን ያገኙት ራሳቸው አቶ አስፋው ለኔ እንደነገሩኝ ከሆነ አቶ ሀዲስ ዘመናቸው እያሉ ትልቅነታቸውን የሚያውቁ በእውነት ከብዙ ትላልቅ የኢትዮጵያ ሊቃውንትም ሆነ ዲፕሎማቶችም የስነ ጽሁፍ ሰዎችም በከፍተኛ ደረጃ ተቀባይነት ያላቸው ሰው ነበሩ። ይሁንና ስለ ራሳቸው በጣም ትልቅ አድርገው ራሳቸውን አግዝፈው ተናግረው አያውቁም። እንዲያውም በጣም በትህትና ነው ሁሉን ነገር የሚሰሩት እና ብዙ ሰዎች ለምንድን ነው የራሰውን ታሪክ የማይጽፉት እያሉ ይጠይቋቸው እንደነበረ እሳቸው ብዙ ጊዜ እንደዚህ እንደማይፈልጉ እና እንደዚህ ያለ እኮ የራሱን ህይወት የሚጽፍ ታሪክ የሚጽፍ ሰው ትልቅ ስራ ያከናወኑ መሆን አለበት ብለው ነግረውኛል ብለው ነበር። ለነገሩ በነገር ላይ ይሄንን የኢትዮጵያን ሬዞሉሽን ቅድም ያልኩን የኢትዮጵያ የውሳኔ ሀሳብ የሚለውን ነገር ታሪክ ለማን ነው መጀመሪያ የተናገሩት? እንደሰማሁት ከሆነም እንዳየሁትም ከሆነ አሁን መጨረሻ ላይ አንድ ስለ ኢትዮጵያ ደራሲያን አጫጭር የህይወት ታሪክ የጻፈ ካልተሳሳትኩም የኖርዌይ ተወላጅ ነው፣ ብላክ ላይንስ በሚል ርዕስ ሬዶልፍ ሞልቨር የተባለ ሰውዬ ጽፎ ነበርና የእሳቸውም አለ ሳናግራቸው ይህን ነገር ነግረው ነበረ ብሎ እሱን ተናግሯል። በነገር ላይ ይህን ስ በተመለከተ ያለውን ከሳቸው ካተዋጽፈው እነሱ ነው መጨረሻ ላይ እኔ ይህን አሁን አንተ የምትለውን ብጽፍ ደስ የሚለኝ ወይም የማይከብደኝ ይሆን የነበረው፣ የኢትዮጵያ አቋሚ መልእክተኛ ሆኜ ኒውዮርክ ሳለሁ አንድ የውሳኔ ሀሳብ ሬዞሉሽን፣ ጅምላ ጨራሽ መሳሪያ ማምረት ወንጀል ነው በሰው ልጅ ላይ በሰው ዘር ላይ እና ይሄንንም የሚያመርቱ ወንጀለኞች ናቸው የሚል መንፈስ እና ቁም ነገር የያዘ ነበረ። እና እናመለስካቸው ይሁን እንጂ ያ የውሳኔ ሐሳብ በተባበሩት መንግስታት ድርጅት ፊት ቀርቦ ውሳኔ አላገኝም። ለምን እንደሆነ ይታወቃል። ትክክል አላገኝም። የዛን ጊዜ ይህንን ሀሳብ ሲያቀርቡ አቶ አዲስ አለማየሁ፣ አቶ አስፋው እንደነገሩኝም፣ በኋላ ቅድም እንዳልኩህ፣ ከዚህ መጽሐፍም እንዳገኘሁት ከሆነ ከኢትዮጵያ መንግስት ተቀባይነት አላገኝም ነበር። ለምንድነው ነው የዚህን መሳሪያ የሚሰሩ የነበሩ ታላላቅ መንግስታት እንግሊዝ፣ አሜሪካ፣ ፈረንሳይ የመሳሰሉት የምዕራብ ታላላቅ መንግስታት እንዴት ወዳጃችን መልዕክተኛ እንደዚህ ያሳልፋል? ብለው በሌላ በኩል በሌላ አቅጣጫ ለጃንሆይ ጉዳዩ ቀርቦ እሳቸውም ተጠርተው ወደ አዲስ አበባ እንድታነሳ ይባላሉ። አይ እኔማ አንድ ጊዜ ሀሳቡን አቅርቤያለሁ። ይህን ሊያነሳ የሚችል ያው ከእኔ በላይ ያለ ነው። የውጭ ጉዳይ ሚኒስትሩ ያንሱት ብለው ወይ እምቢ አይባልም መች ለንጉስ እንደምታውቀው ይህን ሀሳብ ያቅርባሉ እና በዚያ ምክንያት ቆይቶ ያም ሆነ ይህ መጨረሻም ላይ ለምን እንዳልጸደቀ አቶ አስፋው ዳምቴ በወቅቱም ተናግረዋል። ለማንኛውም ነገሩ ሲቋጭ አክሊሉ ሲሄዱ፣ የአቶ ሀዲት ሀሳብ እንዲቀርቡ በኢትዮጵያ መንግስት በኩል ድጋፍ ይቀርባል። ውሳኔ ሀሳቡ አልፎ በተባበሩት መንግስታት መዝገብ ላይ የሚገኝ እንደሆነ ነው ያለኝ ግንዛቤ። ነገሩ ግን ውሳኔ ሀሳቡ የሚጠይቀው ኮንቬንሽን እንዳይካሄድ ሀገራት፣ መንግስታት ስለዘጎል ነው እንጂ ዛሬ ስለ ኒውክሌር መሳሪያ ይስሩ አይሱ የሚለው አይነት ጭ ሁሉ አስቀድሞ በኢትዮጵያ ወኪል ሀዲስ አለማየሁ የቀረበ ነበር ማለት ነው። በጣም የማመሰግነው እንግዲህ መለስካቸው፣ እነዚህ እንቅስቃሴዎች ከስነ ጽሁፍ ስራዎቻቸው ከአዲስ አለማየው የስነ ጽሁፍ ህይወት እወጣ ብለው ያሉ ናቸው። በእርግጥ በጣም ትልቅ ነጥብ፣ ግዙፍ ጉዳይ ማለት ይቻላል። ቢሆንም አንድ አፍታ እስቲ ወደ አዳራሹ ደግሞ ልመልስህ እና አዲስ አለማየው በህይወት ዘመናቸው ሳሉ ያላሳተሟቸው ግጥሞቻቸው መድብል ዶክተር ታየ አሰፋ ያቀርቡ ይናገሩባቸው የነበሩ ግጥሞች አሉ። የእነሱስ አያያዝ የነሱ ግምገማ ምን ይመስል ነበር? በአዳራሽ ውስጥ ዶክተር ታዬ በጣም በጥሩ ሁኔታ ተንትነው ነበር ያቀረቡት። ያው እሳቸው እንዳሉት ይሄ መጽሐፉን ለማስታወቅ ነው እንጂ ትንታኔ አይደለም ብለው ነው እሳቸው ያቀረቡት፣ እና በጣም በር ሁኔታ የተለያዩ የእሳቸውን ችሎታና የእሳቸውን ስሜትም ጭምር የሚያመለክቱ ነገሮች ነበር። አሁን ለምሳሌ ታዬ ካቀረቧቸው አንዱ የመጽሐፉ ይዘት ወይንም በመጽሐፉ ከሚገኙ ግጥሞች አንድ አንጓ መርጠው አንድ ሰው በእድሜው የተለያዩ ስሜቶች እንደሚሰሙት እንዴት አድርገው እሳቸው ደግሞ እንደሚያቀርቡት የእድሜ ሩጫ በሰየሙት አንድ ድርሰታቸው ውስጥ ቀንጭበው ከዚያ ዶክተር ታይ ያቀረቡት ነገር ነበረ። ለምሳሌ የእድሜ ሩጫ ብትወስዱ ትምህርት ለዋና ትረካም ነገር ያለባት ግጥም ነው። ላይ ላይሆን ስለ ጀንበር መውጣትና መግለግ የሚናገር ይመስላል። ዘለቅ ብለው ሲያዩት ግን የሚነሱት ነገሮች ሲታመድ ስትመለከቱ ጀንበር ትምህርታ ሲምቦሊክ የሆነ ሚና ይዛ እናገኛታለን የተንዳና የደስታ ጽዋ ሆና ትቀርባለች የጀንበር መውጣት ውልደትን እድገትን የኑሮ መደላደልን የጀንበር መጥለቅ ደግሞ የእድሜን መክነፍ የሞትንም መጋረብ ገላጭ ሆኖ ይቀርባል በዚያ ውበትን ውስጥ እና ነገሮች ተደላትለውለት ህይወትን በማጣጣም ላይ ያለ ሰው ሳስበው ጊዜው ከንፏል። ጀንበር በፈጠረሽ ልብሽ መኖር ይወቅ ኮምፕሌክስ ጠብቅኝ፣ የጀመርኩት እስኪያልቅ በማለት ይማዛናል። ነገር ግን ሁሉም ኑሮ አይደላደለት፣ ሁሉም ደስታና ፍሳሐ አይሆንለት ጽዋ ይጎዳል በተለያዩ ምክንያቶች እና ህይወት ስቃይ፣ ምሬት የሆነችባቸው ደግሞ የተለየ አይነት ነው በዚችው በጀንበር ላይ

በሕይወት ከልጄ ግፍ ጉዬበት ኖረው የወጥታ ያለ እጅና ቤት ስልሆ ይላሉ። እንደምታስታውሱት አቶ አዲስ ዓመተ ምሕረቱን አላስታውሰም እንጂ ከተወሰነ ዓመት በኋላ ከቤት መንቀሳቀስ የማይችሉበት ሁኔታ ተፈጥሮ ስለነበረ በዚያ ወቅት የተጻፈ ይመስለኛል። ይሄው እንግዲህ ይሄ ነው እና ዶክተር ታዬም እንዳቀረቡት የአቶ አዲስ የጽሁፍ ምርት አንድ ወገን ወይንም አንድ አቅጣጫ ወይም አንድ ዘርፍ ላይ ያተኮረ ብቻ የተለያየ ነገር ነበረ። ማህበራዊ ሂስም አቅራቢ የነበሩ አቶ አዲስ በጣም በሚቆጠቁት እና አጥንት ዘልቆ በሚገባ አጻጻፍ ስልታቸው እየታወቁ ነበር። በየትኛውም በዝሩም ሆነ ማለት በስድር አጻጻፍም ሆነ አስጋየ ነው በግጥም ድርስታቸው አሳይተዋል። ይህን ችሎታቸውን አንድ ውሻ ነበረች የምትል ለዚህ እንደ ምሳሌ አድርገው ዶክተር ታየ አስፋ አቅርበው ነበር። እስቲ ሱንስ ነው ይቀጥላል። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንን ያቀፈው ሙሉ ፎረም በየዓመቱ የሚያዘጋጀውን ውይይት ትናንትም አካሂዷል። ከአዘጋጆቹ አንዱ የሆኑትን የሕግ ባለሙያውን ዶክተር ፍጹም አቻሜለህን አነጋግሬ ነበር። ሙሉ ፎረም እና አነሳሱን ያስታውሱናል። ይህ የሙሉ ፎርም የሚባለው እንቅስቃሴ ወይም ፎርም ከተጀመረ አምስት አመት ሆነው አምስት ዓመት የሆነውም ሙልጌታ ሀይሉ ያለፈበትን አመት በማስታወስ ነው እና ሙልጌታ ሀይሉ እዚህ በአሜሪካን ሀገር እንደምገምተው ወደ አርባ አመት ያህል የኖረ እዚህ ሀገር ዩኒቨርሲቲውን ጨርሶ፣ እዚህ ሀገር በስራ ላይ የተሰማራ፣ ለሀገሩ ብዙ የታገለ፣ ከዛም በተረፈ ቅን የሆነ ጨዋ የሆነ የተለያዩ ሀሳቦችን የሚያሰናል ግለሰብ ነበረ እና የዛሬ አምስት አመት ከዚህ አለም በሞት ተለየ። በሜሶን ፓርቲ አባልነቱ ቢንቀሳቀስም፣ ከዛ ውጪ ሙልጌታ በዚህ በአሜሪካ በአካባቢያችን የሚታወቀው የተለያዩ ሀሳቦችን በማስተናገድ ጨዋ በሆነ መንገድ በማዳመጥ፣ ከስብዕናዎቹ ደግሞ አንዱ በጣም ሩሩ ደግ የነበረ ሰው ነበር እና የእሱን ህልፈተ ሞት ያሳሰበን እንዴት አድርገን የሙልጌታን ሌጋሲ እንቀጥል የሚል ጓደኞቹና ወዳጆቹ ያቋቋሙት ፎሩም ነው እና ይህ ፎረም በየአመቱ ስብሰባ ያደርጋል። የተለያዩ ሰዎችን የተለያዩ ሀሳቦችን የተለያዩ ቲሞችን አቅርቦ ያወያያል። የተለያዩ ሰዎችን አሳሰብ ያስተናግዳል። ከኛ ጋር አብረው የሚሰሩ የሙልጌታ ወዳጆች አሉ። ቤተሰቡም ይሳተፋል በዚህ ጉዳይ ላይ ይመጣሉ። እነሱም ንግግር ያደርጋሉ፣ ጥያቄ ጠይቃሉ። ምንድን ነበር ዶክተር ፍጹም የዘንድሮ መነጋገሪያችሁ ዋና አጀንዳ ዋና ሀሳብ ወይም ቅድም እንደገለጹልኝ ቲም፣ የዘንድሮ እንግዲህ ከዛሬ በኢትዮጵያ የተደረጉ እንቅስቃሴዎች ምንድን ነው? የወደፊት አቅጣጫ ቀጣይነት ያለው ዘላቂ መፍትሄ እንዴት እንፈልግ ነው ማለት እንግዲህ፣ ኢትዮጵያ ውስጥ የተለያዩ የሚንቀሳቀሱ ድርጅቶች አሉ፣ የተለያዩ እንቅስቃሴዎች አሉ። በስልሳዎቹ የተማሪዎች እንቅስቃሴ ነበረ። ያ እንቅስቃሴ በጥቂት ወታደሮች ተነጠቀ። ከዛ በኋላ ያ የወታደሩን መንግስት የማይደግፉ ሀይሎች ነበሩ። የእነሱ መንግስቱ ጋር የማመጽ መንግስትን አለመቀበል በሌሎች የብሔር ሀይሎች ተወሰደ። እንደገና በሁለት ሺ አምስት ትልቅ ህዝባዊ እንቅስቃሴ የነበረ ያከሸፈ የወያኔ ኢህአዴግ መንግስት ቀጠለ። አሁንም አምና በአማርኛ ተናጋሪው የሚኖርበት አካባቢ፣ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር፣ ከባድ እንቅስቃሴ ነበረ። እንደገና ያም ከሸፈ ይመስላል መንግስት ተጠናከረ። እና እንደዚህ የሚሆንበት ምክንያት ምንድን ነው? ምን መደረግ አለበት? ምንስ ላይ ነው ስህተቱ? የሚለውን ነገር ለመወያየት ነበረ ዘንድሮ ያደረግነው ይህንን ፎረም ወይም ይህንን መድረክ። እናንተ ስታካሂዱ በየአመቱ እየተሰበሰባችሁ እየተነጋገራችሁ ትናችሁ እንደገና በሚቀጥለው አመት ነው የምትገናኙት፣ ወይስ ለተግባር የምታደርጉት እንቅስቃሴ አለ? በአመቱ ውስጥ የምትሰሩት ሌላ ስራ አለ? እኛ ሁላችንም የራሳችን ኑሮና ስራ ያለን ሰዎች ነን። ግን በየሁለት ሳምንቱ እየተገናኘን እንወያያለን። ባለፈው ዓመት ያደረግነው ነገር እንዴት ነበረ፣ ውጤቱ እንዴት ነበረ፣ በዚህ ዓመት ምንድን ነው ማቅረብ ያለብን፣ ምን አይነት ርዕሶች መምረጥ አለብን፣ እነማንን መጋበዝ አለብን የት ነው ማድረግ ያለብን መቼ ነው ማድረግ ያለብን የሚለውን፣ በየሁለት ሳምንቱ እየተገናኘን እንወያያለን። ከዛ ጊዜ እንመርጣለን፣ ተናጋሪዎች እንመርጣለን፣ ርዕስ እንመርጣለን። ከዛ በኋላ እንግዲህ ተናጋሪዎች እንጠራለን። በዚህ አንድ ዓመት በክፍተቱ መሀል እንደዚህ አይነት እንቅስቃሴዎች እናደርጋለን። በዘንድሮ ዓመት ስንት ሰው ተገኘ ዛሬ ባካሄዳችሁ ስብሰባ ውይይት? ውይይቱ ያው ዘግይቶ ነው የጀመረው። እስከ ሰብን ድረስ ቀጠለ። እርግጥ ከዋንሽቱ ጀምሮ ነበረ ከምሽቱ አንድ ሰዓት ድረስ ማለት ነው። እዚያው እንደተለመደው የኛ ሰው አርፍዶ ነው የሚመጣው። በዛ ምክንያት አርፍደን የጀመር ነው። ምናልባት አንድ ቀን ሲንንም ጉዳይ ቲም ወይም ዋና መነጋገሪያ አጀንዳ ልታደርጉ ትችላል። መሆን ይኖርበት ይሆናል። መሆን ይኖርበት ይሆናል። እየጠበቅነውን ያህል ሰው አላገኘንም ዘንድሮ። ምክንያቱን አላውቀውም። ከፖለቲካ ድርጅቶች ጋር ስትገናኛላችሁ በየትኛውም ወገን ካሉ እኛ ከማንኛውም የፖለቲካ ድርጅት ነጻ የሆንን የራሳችን አስተሳሰብ ያለን ሰዎች ነን። እርግጥ በተናጋሪ ደረጃ የጠራናቸው ሰዎች ነበሩ። አሁን በስር ላይ የሚገኙት ፕሮፌሰር መረራ ጉዲና በአንድ ወቅት ተናጋሪ ነበሩ። ዛሬም አሁን ከተናጋሪዎች መሀል ሪዮት አለሙ ቀርባ ነበር። አሁን እንደሚታወቀው የግንቦት ሰባት አባልናት ናት። ከዛ ውጭ ግን ይሄ ነው ብለን የማን ፖለቲካ ድርጅት አንጋብዝም ወይንም የፖለቲካ ድርጅቶችን ብቻ አንጋብዝም። እኛ የእኛ መድረክ ነፃ ነው። የእኛ መድረክ ሁሉንም ድርጅት ሁሉንም ሰው ሁሉም ኢትዮጵያ እንዲመጣ ሀሳቡን እንዲገልጹ። ክፍት መድረክ ነው። ፎርማሊ ሬጅስተር ሊሆን አይደለንም እወቁንም እንዲ እንዲነን ብለን ለእውቅና ለሌሎችም ድርጅቶች አልጻፍም፣ ግን በእንደዚህ አይነት ፎርማሊ የተደራጀን አይደለንም ማለት ነው። ዶክተር ፍጹም ስለ ራሱ ደግሞ ሊጠይቆት እስቲ ይንገሩኝ፣ ትንሽ ምንድን ነው ስራው ሙያው፣ የት ነው የሚገኙት? እኔ ጠበቃ ነኝ። አሜሪካን ሀገር በቨርጂኒያና በዋሽንግተን ዲሲ አጀማመሪ ትምህርት ቤት እንደጨረስ የሰብአዊ መብት ድርጅቶች ውስጥ ነበር የምሰራው። አሁን ግን ሳይታሰብ የግል ጠበቃ ሆኜ ቀርቻል። በዚህ አካባቢ የዚህ አካባቢ የግል ጠበቃ ደግሞ ዋዛ አይደለም። ዶክተር ፍጹም አቻም የለህ እንግዲህ፣ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ። ደናምሽ እኔም ደድሎ አመሰግናለሁ። በአዘጋጆች ስም ደናምሽ እንግዲህ ዝግጅታችን ወደ መጠናቀቁ ነው። ጽዮን አሁን ለምስንብት ያህል እስቲ ወደ አንቺ ደግሞ ልመለስ እና ምን ይዘን ይሆን ለመውጫ? ወደ መጠናቀቁ ነው፣ ተጠናቋል። መሰናበቻ እንበል። ነገር ግን እስከ ማጠቃለያው ከዚህ ሙዚቃ ጋር እንተዋችሁ። ጌትሽ ማምቦ አሁን ደግሞ ተቀበል፣ ሁለት ብሎ እንከባበር የሚል ዘፈን ለቋል። እስቲ ከሱ ጋር እንተዋችሁ። እንከባበር አለኝ አለኝ እውነት አለኝ ሰሚ ባገኘ

የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞው ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደህና ነው።